የአሜሪካ ድምጽ ነው በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እለተረቡ ሰኔ አስራ አራት ሁለት ሺ አስራ አምስት ዓመተ ምሕረት መሰናዷችን ጀመረ። ¶¶ Notre

በአሽከርካሪዎች ላይ በተፈጸመ እገታ ተቆጥተው ሰልፍ የወጡ በምስራቅ ጎጃም ማቻከል ወረዳ በአማኑኤል ከተማ ነዋሪዎች ከፖሊሶች ጋር ተጋጩ። የታፈኑ ሹፌሮች ምን አሉ? በዚህ ምክንያት ያው አንዱ ሁለት ሰውም አለ አሁን

ብዙ ነገር ሆነናል። በጅራፍ እንደበሬ ተገርፈናል።

በተከታታይ የሰማችኋቸው የቀደሙት የሰልፉ ተሳታፊ ሲሆኑ፣ ተከታዩ ደግሞ ከዚህ ቀደም በእስር ያሳለፉ አንድ ታጋሽ ናቸው፣ ታሳሪ ናቸው። በዚህ ጉዳይ ላይ በምሽቱ አብይ ጉዳያችንን ወይም ደግሞ ዘገባችንን የምናቀርብላችሁ ይሆናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱ ተረኛ አስተናጋጃችሁ ኤደን ገረመ ነኝ። ብርሃን ኃይሉ ከስቱዲዮ በመሆን ስርጭቱን ታቀናብርልናለች።

ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን ያከናውኑልናል። አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ጽዮን ግርማ የምሽቱ ዋና አዘጋጃችን። አብራችሁን ታመሹ ዘንድ እስከ አራት ሰዓት አብራችሁ እንድትቆዩ በአክብሮት እየጋበዝን አሁን ለዓለም ዜናዎች እንግዶ ወልዴ ይጠብቃችኋል። በድጋሚ እንደምናመሻችሁ ዜናውንም ያቀርብላችሁ እንግዶ ወልዴ ነኝ።

አልሻባብ የኢትዮጵያና ሶማሊያ ወታደሮች የሚገኙበትን ወታደራዊ ሰፈር ዛሬ ማጥቃቱ የሰባ ሁለት ሰዓታት ተኩስ ማቆም በተጠናቀቀ በደቂቃዎች ውስጥ የሱዳን መዲና ካርቱም በከባድ መሳሪያ ተኩስ ስጥናት መዋሉ እንዲሁም አሜሪካና እንግሊዝ ለዩክሬን ተጨማሪ እርዳታ እንደሚያደርጉ መግለጻቸው የሚሉት ይገኙበታል ወደ ዝርዝሩ እናልፋለን አልሻባብ በሶማሊያ የሚገኝ አንድ ወታደራዊ ሰፈርን ዛሬ ማጥቃቱን የኤኤፍፒ ዘገባ አመልክቷል

ሁለት የአጥፍቶ ጠፊ የቦምብ ፍንዳታዎች የኢትዮጵያና የሶማሊያ ወታደሮች በሚገኙበት ባርዴር በተሰኘችው የደቡባዊ ከተማ ባለ ወታደራዊ ሰፈር መፈጸሙን ምንጮች ተናግረዋል። ወዲያውም የከባድ መሳሪያ ተኩስ ተሰምቷል። ጥቃቱ የተከሰተው የአፍሪካ ሕብረት የሰላም አስከባሪ ኃይል ወታደሮችን መቀነስ መጀመሩን ባስታወቀበት ወቅት ነው። አልሻባብ ለጥቃቱ ኃላፊነቱን በወሰደበት ጥቃት ምን ያህል ጉዳት እንደደረሰ ወዲያውኑ ማወቅ እንዳልተቻለ ዘገባው አመልክቷል።

የመጀመሪያው ፍንዳታ የኢትዮጵያ ወታደሮች የሶማሊያ ወታደሮችን በሚያሰለጥኑበት ግቢ መግቢያ በር ላይ እንደነበር የአካባቢው የፖሊስ አባል የሆነው አብዲ ባሬ ለኤኤፍፒ ዜና ወኪል ተናግሯል። ሁለተኛው ፍንዳታም ከአምስት ደቂቃ በኋላ እንደተሰማና ተጎጂዎችም ሊኖሩ እንደሚችሉ ነገር ግን ዝርዝር መረጃ እንደሌለ የፖሊስ አባሉ ጨምሮ ገልጿል። ከመጀመሪያው ፍንዳታ በኋላ ከፍተኛ የተኩስ ድምፅ እንደነበር ጨምሮ ተናግሯል።

ጥቃቱን በተመለከተ የኢትዮጵያ መንግስት እስካሁን ያለው ነገር የለም። ባለፈው ወር የአልሸባብ ተዋጊዎች የአፍሪካ ህብረት የሰላም አስከባሪ ሉክ ላይ ባደረሱት ጥቃት አምሳ አራት የዩጋንዳ ወታደሮች መሞታቸው ይታወሳል። የሰባ ሁለት ሰዓታት የተኩስ ማቆም በተጠናቀቀ በደቂቃዎች ውስጥ የሱዳን መዲና ካርቱም ዛሬ ማደበዲያ በከባድ መሳሪያ ተኩስ ተነጣለች።

ከተኩስ ማቁሙ ፍጻሜ ቀደም ብሎ ማክሰኞ ምሽት የሱዳን የስለላ ተቋም በእሳት ጋይቷል። ለእሳት ቃጠሎው አንዱ ተፋላሚ ወገን በሌላው ያመካኛል። በአብደልፈታህ አልቡራን በሚመራው የሱዳን ሰራዊት ውስጥ ያሉ አንድ ምንጭ ለእሳቱ የመሐመድ አምዳን ደጋሎን ፈጥኖ ድራሽ ኃይል ተጠያቂ አድርገዋል። በፈጥኖ ድራሽ ኃይል ውስጥ ያሉ ሌላ ምንጭ ደግሞ የኃይሉ ወታደሮች ተሰባስበው በሚገኙበት የስለላ ተቋም ላይ የሰራዊቱ በድሮን ጥቃት ፈጽሟል ሲሉ

ለኤኤፍፒ ዜና ወኪል ተናግረዋል። ከናይል ባሻገር ባለችው ኦምዱርማን ከተማ ያሉ ነዋሪዎች ደግሞ ዛሬ ማለዳ የከባድ መሳሪያ ልውውጥ መስማታቸውን ተናግረዋል። የጦር አውሮፕላኖችም ዝቅ ብለው ሲበሩ እንደነበር ተናግረዋል። በአሜሪካ እና በሰዑዲ አረቢያ አማካኝነት የተደረሰው የ72 ሰዓታት ተኩስ ማቆም በውጊያው ምክንያት መንቀሳቀስ ላልቻሉ እና ሱዳናውያን መጠነኛ እፎይታ ሰጥቶ ነበር ተብሏል።

ሌላው የጦር አውድማ ከሆነችው ዳርፉር ከፍተኛ ቁጥር ያላቸው ነዋሪዎች ግጭቱን በመሸሽ ለቀው እየወጡ መሆኑ ታውቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ለሱዳን እና አጎረባች አገራት ተጨማሪ 172 ሚሊዮን ዶላር እንደምትሰጥ ትናንት ማክሰኞ አስታውቃለች። ገንዘቡ እየተካሄደ ባለው ጦርነት ምክንያት

ለተፈጠረው ሰብአዊ ቀውስ ምላሽ የሚውል ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት የጽሑፍ መልእክት አገራቸው እስካሁን አምስት መቶ ሚሊዮን ዶላር ለሱዳን እና አካባቢ አገራት እንደላከች፣ ገንዘቡም ለፍልሰተኞች፣ ለአገር ውስጥ ተፈናቃዮችና በአጠቃላይ በመካሄድ ላይ ያለው ግጭት ሰለባ ለሆኑት እንደሚውል ጠቁመዋል። ከሱዳን ሌላ እርዳታው የሚመለከታቸው አገራት ቻድ፣ ግብጽ፣ ኢትዮጵያ

ደቡብ ሱዳንና መካከለኛው የአፍሪካ ሪፐብሊክ ናቸው። በቅርቡ በተባበሩት መንግስታት ድርጅት በተላለፈ ጥሪ ለሱዳን 15 ቢሊዮን ዶላር መሳብሰቡን ድርጅቱ ሰኞ እለት ማስታወቁ ይታወሳል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው።

በደቡብ ሱዳን የተባበሩት መንግስታት ድርጅት ከፍተኛ ባለሥልጣን በአገሪቱ ያሉ ባለሥልጣናት በሚቀጥለው ዓመት ምርጫ እንዲያካሂዱ እንዲሁም እንደ አውሮፓውያን አቆጣጠር በ2018 በአዲስ መልክ የደረሱትን የሰላም ስምምነት ተግባራዊነት እንዲያፋጥኑ ጠይቀዋል። የዚህን ዜና ዝርዝር ደረጀ ደስታ ያቀርበዋል። በደቡብ ሱዳን የተባበሩት መንግስታት ኃላፊ ኒኮላስ ሄይስም ትናንት ማክሰኞ በተባበሩት መንግስታት የጸጥታው ምክር ቤት ንግግር አድርገዋል።

አሁን አይናችንን በደቡብ ሱዳን ካለው ኳስ ላይ መንቀል የለብንም። ከደቡብ ሱዳን መማር የምንችለው ነገር በስንት ድካም የተገኘ የሰላም ስኬት በምን ያህል ፍጥነት ሊጠፋ እንደሚችል ነው። ይህ የተሟላና ወቅታዊ የሆነ የታደሰው የሰላም ስምምነት ተግባራዊነት ምን ያህል አስፈላጊ እንደሆነ አጉልቶ ያሳያል። በቅርቡ በኢጋድ መግለጫ እንደተነገረን የመከላከያና የአርበኛዎች ሚኒስትር መነሳት

እልባት ያገኘ ቢመስልም ያ መሆኑ ግን አልታወቀም። ይህ ዓመት በዓለም ወጣት ለሆነች አገር እጅግ ወሳኝ ዓመት ነው። አዲስ ሕገ መንግሥት መቀረጽ አለበት። በታህሳስ 2016 ለሚካሄደው ምርጫም ዝግጅቱ ተጠናቋል። ሄይሰም በደቡብ ሱዳን እየተካሄደ ያለው ውጊያ የደቡብ ሱዳን ኢኮኖሚን እየጎዳ ነው ይላሉ።

ከሰሜኑ አጎራባች አገር ከሱዳን የሚመጡ ሸቀጦች በመስተጓጎላቸው የሸቀጦች ዋጋ እንዲያሻቅብ እያደረገ መሆኑን አመልክተዋል። የደቡብ ሱዳን ኢኮኖሚ በፖርት ሱዳን በኩል ወደ ውጭ በሚላከው ነዳጅ ዘይት ላይ ጥገኛ ነው። የእነዚህ መቋረጥ በኢኮኖሚው ላይ አውዳሚ የሆነ ተጽዕኖ እንደሚኖረውም ጠቁመዋል። ሊቢያ ትናንት ማክሰኞው 165 የሚሆኑ ናይጄሪያውያንን ወደ አገራቸው መልሳለች።

አገሪቱ ሰሞኑን የጀመረችውና ሕገ ወጥ ፍልሰተኞችን ወደ አገራቸው የመመለስ ዘመቻ አካል ነው ተብሏል። የዓለም አቀፉ የስደተኞች ድርጅት አይኦኤም ፍልሰተኞቹን የመመለስ ሥራውን እንደሚቆጣጠር የአሶሲትድ ፕሬስ ዘገባ አመልክቷል። 165ቱን ፍልሰተኞች ሴቶች እንደሆኑም ታውቋል። የፍልሰተኞች ቢሮው አንዳንዶቹ ሴቶች በመንገድ ላይ ልመና ተሰማርተው ነበር ብሏል። ሌሎች የናይጄሪያ ፍልሰተኞችን በሚቀጥለው ሳምንት ወደ አገራቸው እንደሚልኩ ባለስልጣናት ተናግረዋል።

አፍሪካውያን ፍልሰተኞች ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመዝለቅ ሊቢያን እንደ መነሻ ይጠቀማሉ። ሩሲያ ካደረሰችባት ወረራ ዩክሬንን መታደግና እንድታገግም ማድረግ ለዓለም አንድነት፣ መረጋጋትና ዲሞክራሲ እንዲሁም ስራ ፈጠራ አስተዋጽኦ እንደማድረግ ይቆጠራል ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት አገሪቱን ለመርዳት በለንደን በተካሄደ ጉባኤ ላይ ተናገሩ።

60 አገራትና የግሉ ዘርፍ እንግሊዝና ዩክሬን በጋራ ለንደን ላይ ባዘጋጁት የሁለት ቀን ጉባኤ ላይ ተሳትፈዋል። የእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክ ለሆስፒታልና ትምህርት ቤት መልሶ ግንባታ የሚውል 3 ቢሊዮን ዶላር የዓለም ባንክ ብድር ማስተማመኛ ለዩክሬን እንደሚሰጡ ቃል ገብተዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው አገራቸው ተጨማሪ 1.3 ቢሊዮን ዶላር እንደምትሰጥ አስታውቀዋል። ገንዘቡ የዩክሬንን የኃይል መዋቅር

መዋቅር ለማደስ ድንበሯን ለማዘመን ባቡርና ወደቦችን እንዲሁም የጉምሩክ አሰራርን ለማሳለጥ እና የንግዱን ማኅበረሰብ ለማገዝ እንደሚውል ብሊንከን ገልጸዋል። ይህ በእንዲህ እንዳለ አገራቸው ከ30 በላይ ሻሂድ ድሮኖችን ሰኞ ምሽት መታመጣሏን ዜሌንስኪ ትናንት ምሽት በትናንት ምሽት የቪዲዮ መልእክታቸው አስታውቀዋል። አንድ የአደጋ ጊዜ ሰራተኛ መገደሉንና ስምንት ሌሎች ደግሞ መጎዳታቸውንም ጠቁመዋል።

በመጨረሻም በደረሰባቸው ግፊት ምክንያት ሀገራቸውን ጥለው በሌሎች አገሮች የሚገኙ በሚሊዮን የሚቆጠሩ ስደተኞች ለሚያሳዩት ጀግንነትና ከችግር መልሶ የመውጣት ብቃት እንዲሁም ተቀባይ ማኅበረሰቦች ለሚያሳዩት ደግነት ዓለም ለሰጣቸው ምላሽ እንዲሁም ሰብአዊ አጋሮቻቸው ለሰጧቸው ድጋፍ እውቅና እንሰጣለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት የተከበረውን የዓለም የስደተኞች ቀን በማስመልከት ባወጡት መግለጫ አስታውቀዋል።

ዩናይትድ ስቴትስ ከአውሮፓውያን አቆጣጠር 1975 ጀምሮ 3.5 ሚሊዮን ስደተኞችን ተቀብላ በቋሚነት ማስፈሯን የጠቀሱት ብሊንከን ይህ ሲወርድ ሲዋረድ የመጣው የደግነት ባህል ሕይወትን የሚታደግና በመላው አሜሪካ ላለው ማኅበራዊ ትስስር አዎንታዊ አስተዋጽኦ ያደረገ ነው ብለዋል። ስደተኞች በአሜሪካም ይሁን በዓለም የፖለቲካ፣ የኢኮኖሚ፣ ማኅበራዊ ተጽዕኖ እንዳላቸው በታሪክ ተስተውለዋል ያሉት የውጭ ጉዳይ ሚኒስትሩ

ይህን አስተዋጽኦ እውቅና በመስጠት አገራቸው የስደተኞች ቅበላ ፕሮግራሟን በማዘመን ላይ ትገኛለች ብለዋል። አሜሪካኖች በግል ስደተኞችን የሚቀበሉበት አዲስ ፕሮግራም በዚህ ዓመት ተግባራዊ መደረጉንም ገልጸዋል። ስደተኞች በተስፋ እና በክብር እንዲኖሩ አሜሪካ ከሌሎች ወገኖች ጋር የምታደርገውን ትብብር እንደምትቀጥልም

ብሊንከን አስታውቀዋል። ለምሽቱ ለሰዓቱ ያዝነው ዜና በዚሁ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር አብራችሁን እንድትወሉ እንድታመሹ እጠይቃ ለሁ መልካም ምሽት።

እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የዛሬ ዕለተ ረቡዕ ሰኔ 14 2015 ዓ.ም መሰናዷችን ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም

ወይም ደግሞ በፌስቡክ ገጻችን አድቪያም ሀሪክ ላይ ታገኛችኋላችሁ። እዛ ላይ ተከታተሉም ዘንድ፣ እንዲሁም አስተያየታችሁን ታደርሱም ዘንድ በአክብሮት እንጋብዛለን። የዕለቱ ተረኛ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ወደ ምሽቱ አብይ ርዕስ እንሻገር።

በአሽከርካሪዎች ላይ በተፈጸመ እገታ ተቆጥተው ሰልፍ የወጡ የአማኑኤል ከተማ ነዋሪዎች ከፖሊስ ጋር ተጋጩ። ባለፈው ሳምንት መጨረሻ ላይ በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ በአሽከርካሪዎቻቸውና በረዳቶቻቸው ላይ የተፈጸመ እገታን ተቃውመው ሰልፍ የወጡ የምስራቅ

ጎጃም ዞር ማቻከል ወረዳ አማኑኤል ከተማ ነዋሪዎች ከፖሊስ ጋር መጋጨታቸውን ያነጋገርናቸው የአካባቢ ነዋሪዎች ለአሜሪካ ድምጽ አስታውቋል። እነዚሁ የከተማዋ ነዋሪዎች እንደተናገሩት ፖሊስ ሰልፉን ለመበተን በወሰደው የኃይል እርምጃ የአንድ ሰው ሕይወት ማለፉና አራት ሰዎች መቁሰላቸውንም ጨምረው አስታውቋል። ስማቸውን እንዲጠቀስ ያልፈለጉ የከተማዋ ነዋሪዎች ለአሜሪካ ድምጽ ሲናገሩ

ባለፈው ሳምንት መጨረሻ በኦሮሞ ነጻነት ሰራዊት ታግተዋል የተባሉ አሽከርካሪዎችና ረዳቶቻቸውን ለማስለቀቅ ቤተሰቦቻቸው የተለያዩ ጥረቶችን እያደረጉ እንደሚገኙም አመላክተዋል። የኦሮሞ ነጻነት ሰራዊት በድርጊቱ ማዘኑን አስታውቆ ተጠያቂው ግን መንግስት ነው ብሏል። የአሜሪካ ድምጽ ዘጋቢዎች ያስተናዱትን ጥንቅር ደረጀ ደስታ እንደሚከተለው ያቀርበዋል። ባለፈው ሳምንት መጨረሻ በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን

አሊ ዶሮ በተባለ ቦታ በአሽከርካሪዎችና በረዳቶቻቸው ላይ እገታ መፈጸሙን በመቃወም ከትላንት በስቲያ ሰኞ ሰኔ 12 2015 ዓ ም በምስራቅ ጎጃም ዞን በማቻካል ወረዳ የአማናዊል ወረዳ ነዋሪዎች ሰልፍ መውጣታቸውንና ሰልፉን ለመበተን ፖሊስ በወሰደው የኃይል እርምጃ የአንድ ሰው ሕይወት ማለፉን ስማቸው እንዲጠቀስ ያልፈለጉና በቦታው ነበርሁ ያሉ አንድ ግለሰብ ለአሜሪካ ድምፅ ገልጸዋል።

የአይንም ማኙ የተቃውሞ ሰልፉን መነሻ በማብራራት ይጀምራሉ። ሰኞ ላይ ጀምሬ ያው ከትናንትና ረብሻ ተነሳ። እንግዲህ እየቆሰለናለ የሞተናሉ። የረብሻው ምክንያት ቅዳሜ ልክ እዚያ ወደ ሮማ ክልል እየታፈኑ ሹፌሮች ምናምን፣ በዚህ ምክንያት ነዋሪ ሰልፍ ወጥተው፣ አሁን በዚህ ምክንያት ያው አንድ ሁለት ሰውም ሞቷል፣ እየቆሰለናለ። አሁን ገና ዝምሎ ያው መንገድ ተዘጣሉ።

ከአማኒር እንደ ቁጥራቸው አስር ናቸው ነው የሚባለው። እንግዲህ ያው የታገቱ ብዙ ናቸው፣ ግን አሁን ቁጥራቸው አስር ናሉ ናቸው። ከዚህ ከኛ የታገቱ አስር ናቸው ብር ከሰኑ ቦታ ላይ በረሃ ነው ያለ ያሉ

አንዳንድም ይህን ብሪዛችሁንና ይለቀቁላችኋል ከብሎ በዚህ ገንዘብ ይዘው አጠራኛው ተጀብ የተሰቡ ይዘው ሆነዋል። እንግዲህ የነሱም ውጤት አልታወቀም። ገና በፖሊስ እርምጃ ስለደረሰው ጉዳት ከደብረ ማርቆስ ሆስፒታልና ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ አካባቢ በኦሮሞ ነጻነት ሰራዊት ታግተዋል ከተባሉ ቁጥራቸው በውል ያልታወቀ አሽከርካሪዎችና ረዳቶቻቸው ውስጥ

የአካባቢው ተወላጆች እንደሚገኙበት የገለጹት እማኞቹ ለአንድ ታጋች እስከ አንድ ሚሊዮን ብር በታጋቾቹ መጠየቁን ተናግረዋል። የታጋቾቹ ቤተሰቦች የተጠየቁትን የገንዘብ መጠን ከፍለው ለማስለቀቅ እየተሯሯረጡ እንደሆነም አመልክተዋል።

አቶ ምስክር አምባው የተባሉ ሌላ ግለሰብ በዚሁ አሊ ዶሮ እየተባለ በሚጠራው አካባቢ በኦሮሞ ነጻነት ሰራዊት ተደጋጋሚ የእገታ ድርጊት እንደሚፈጸምና ቀደም ሲልም እርሳቸውም የእገታው ሰለባ እንደነበሩና አንድ ሚሊዮን ብር ከፍለው እንደተለቀቁ ነግረውናል። አቶ ምስክር በቅርቡ ለመንግስት ስራ በአማራ ክልል ሰሜን ሸዋ ዞን ቆይተው ወደ ባህር ዳር ከተማ ከሁለት የስራ ባልደረቦቻቸው ጋር በመመለስ ላይ ያሉ

ከአዲስ አበባ ወደ ባህር ዳር በሚወስደው ዋና የአስፋልት መንገድ ላይ በፍቼና በገርበ ጉራቻ መካከል በሚገኝ አሊዶሮ አካባቢ እኩለ ቀን ላይ በኦሮሞ ነጻነት ሰራዊት ታጣቂዎች እንደታገቱ ይናገራሉ። መሳበልተን ፍቼ ላይ ወደ ገብረ ጉራቻ ስንወጣ ኢስት ሲሚንቶ ፋብሪካውን እንዳለፍን አሊዶሮ የሚባል ቦታ ላይ ነው የተያዝነው። የያዙን ኦነግ ሸኔዎች ናቸው

የተያዝነው ህዳር 20 ቀን ነው። ቀን 6 ሰዓት ከ20 አካባቢ ነው የተያዝነው። ከተያዝን በኋላ በእግር ጉዞ ረዥም ጉዞ ወሰዱን ወደ ገጫካ። ማታውኑ ደውሉ ወደ ቤተሰብ የያዙን ኦነግሸኔዎች ናቸው ብላችሁ ነው የኦሮሞ ነጻነት ሰራዊት ነው ኦነግሸኔ ስትሏቸው ይገባቸዋል። ችግር የለውም፣ ደውሉ አሉን። በኦነግሸኔ ተይዘናል ብለን ሪፖርት አደረግን በስልክ

ከዛ በኋላ አንድ ስድስት ቀን እዛው አቆዩን። ያውዛ በቆየንበት ጊዜ ብዙ ነገር ሆነናል። በጅራፍ እንደበሬ ተገርፈናል። አላማ አላቸው። አላማቸው የበላይ ነን ነው። አቶ ምስክር በስድስት ቀናት የእገታ ቆይታቸው አንድ ህንዳዊን ጨምሮ ብዙ ሰዎች ታግተው መመልከታቸውንና ከአንድ ሚሊየን እስከ ሶስት ሚሊየን ብር እየከፈሉ መለቀቃቸውን አስታውሰዋል። እኔ ካሜራማንና ሾፌሩ ነው የተያዝነው

ከዛ በኋላ በኋላ ሌሎች የተያዙ ነበሩ። ይዘ ከኛ ለዚህ ስራ ከሄድ ነው ሶስት ነው እንጂ አጠቃላይ አስር ሰው አንድ ቦታ ላይ የተያዝ ነው። እኛ እንደያዙ ሌሎችንም እዛው ይዘው ነው ሄዱት። ዘና ብለው ነው እየተኮሱ ይዘው ነው ሄዱ። ሌላም ቦታ ላይ የተያዙ ነበሩ። እኔ በመወጣበት ጊዜ እኛ ልንወጣ ስንል ንድ ህንዳዊ ሶስት ሚሊዮን ከፍሎ የወጣ ህንዳዊ ዜጋ ነበርና

በተለያየ ቦታ ላይ ነው የሚያስቀምጡ። እና እኛ ጋር አንድ ላይ የነበርነው አንድ ቤት ላይ አንድ ቦታ ላይ የምናድረው ሰዎች ወይም አንድ ላይ የምንውለው አስር ነበር። በአጋቾች የተጠየቁትን አንድ ሚሊዮን ብር የከፈሉት የቤተሰቦቻቸውን ቤት ሸጠው እንደሆነ የተናገሩት አቶ ምስክር በወቅቱ ለክልሉ መንግስት፣ ስለ ጉዳዩ አመልክቼ የነበረ ቢሆንም እስካሁን መልስ የሰጠኝ አካል የለም ይላሉ። እኔ የሰርግ ላጅብ አልሄድኩም ወይ ለግል ጉዳይ አልሄድኩም ወይ ክርስትና ተጠርቼ ዘመድ ልጠይቅም አልሄድኩም የወጣሁት ለመንግስት ስራ ነው

ለመንግስት ስራ ወጥቼ ደገም ላይ ወይም ስሚንቶ ፋብሪካ አካባቢ ካምፕ አለ፣ የመከላከያ ካምፕ አለ። እዛ ላይ መከላከያ እያለ፣ እዛ ላይ ሠራዊት እያለ ያን ያህል ጥይት ተኩሰው፣ መኪናችን በቦምብ አቃጥለው፣ እኛን ሲወስዱ አንድም ሰው ሊደርስልን አልቻለም፣ አንድም የመንግስት አካል። እኔ እጅግ በጣም ያዘንኩት እዚህ ክልል የ32 ዓመት ሠራሁ እንግዲህ መንግስት ቤት። እኔ በ32 ዓመት ውስጥ ቤት አልሰራሁም። እናት አባት የሰጡኝ ቤት አለኝ ያወረሱኝ

ይህን ቤት ሽጠን እንድንከፍል ነው የተደረገ። መንግስት ይህ የከፈልነውን ቢያንስ የከፈልነውን ብቻ አንድ ሚሊዮን እንኳ ቢከፍል ሌላው ነገር ቀርቶ ቢመልስልን ቢተካልን ትልቅ ነበር። በጣም የሚያመው እዚህ ያለው መልስ ነው። እስካሁን ድረስ አልተሰጠኝም። ምንም ቀና የሆነ ምላሽ አልተሰጠኝም። ለሾፌሩ ሲከፈል በአንድ ስራ ላይ ወጥተሽ አንደኛውን የባህር ልጅ ሌላውን እንጀራ ልጅ ስታደርጊ ያማል። ለዚህ ደግሞ ዋነኛው ምክንያት አንተ መንግስት የለም ብለሃል

እዛ ቦታ ላይ መንግስት ቢኖር ኑሮ ሰራዊት አለ፣ ግን ቢኖር ኑሮ በትክክል መንግስት ይህን ያስቆም ነበር። ብለሃል በሚል ነው እስካሁን ድረስ ትኩረት እንዳይሰጠው ተደርጎ የኔ ጥያቄ ምላሽ እንዳያገኝ የተደረገና ይሄ ያማል። በጣም የግለሰብ ችግር አይደለም። የአገር የክልል ችግር ነው። የአማራ ህዝብ ችግር ነው። ስለዚህ ምንድን ነው የገጠማችሁ? ምንድን ነው ችግሩ? እስኪ እዛ ላይ ስላለው ነገር መረጃ ስጡን ብለው የእኛ ሰዎች እንኳን መረጃ መውሰድ ነበረባቸው። አሁንስ ደህንነት ነው የሚለውም አካል

ፀጥታ አስከብራለሁ የሚለው ማካ የፍትህ አካል ነው የሚለው አጠቃላይ ምንድነው ችግሩ ብለው የክልሉ መንግስት እኛን ጠይቆ መረጃ እንኳን መውሰድ ነበረበት። ለራሱ ግባት ለእኛ ቶ ይቅርና ለራሱ ግባት እንኳ መውሰድ ነበረበት ግን በዛ ፈንታ መንግስት የለም ብላቸዋል ተብሎ ማሳደድ እስከ ማሰር ድረስ ነው የተደረሰው። ባለፈው ሳምንት መጨረሻ ቁጥራቸው ከሰላሳ 30 በላይ የሆኑ አሽከርካሪዎችና ረዳቶቻቸው በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ

በኦሮሞ ነጻነት ሰራዊት እንደታገቱ ከታጋች ቤተሰቦች መረጃ ደርሶናል ያሉ እማኞች አጋቾቹ ለሹፌሮች አንድ ሚሊዮን ብር ለረዳቶች ደግሞ ግማሽ ሚሊዮን ብር በነፍስ ወከፍ ቢከፍሉ እንደሚለቋቸው ለቤተሰቦቻቸው ስልክ በማስደወል መጠየቃቸውን ተናግረዋል። የታጋቾቹ ቤተሰቦችም በአሁኑ ሰዓት የተጠየቀውን ብር እያሰባሰቡ እንደሚገኙ እማኞቹ አመልክተዋል።

እገታውን በተመለከተ ከታጋጅ ቤተሰቦች መረጃ ለማግኘት ሞክረን በከፍተኛ ስጋት ውስጥ እንዳሉና ለመናገር ፈቃደኛ እንዳልሆኑ ገልጸውልናል። በሌላ በኩል የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ የእነርሱ ታጣቂዎች እንደዚህ አይነት ድርጊት እንዳልፈጸሙ ገልጸው በተጠቀሰው አካባቢ የሚንቀሳቀሱ ኃይሎች ብዙ መሆናቸውን ተናግረዋል። በዚህ አምስት ዓመታት የተፈጸሙ ወንጀሎች ሁሉ የስርዓቱ ድክመት ውጤት መሆናቸውን የገለጹት ኦዳ ተርቢ

በስርዓቱ ምክንያት የሚፈጸሙ ወንጀሎችን በኦሮሞ ነጻነት ሰራዊት ላይ ማላከክ የተለመደ ሆነዋል ብለዋል። ዳንዲ ጉርጉዳ ከነረጡ ዋነኒ ሶዶማ ከስን ቀበሜ ወክሳንጅረኒ ወላለም ኩኒ ነመጋፈች

በትልልቅ አውራ ጎዳናዎች ላይ ሰላሳ ሰዎች በዚህ መልኩ ታግተው መጥፋታቸው ጥያቄ ይፈጥራል። ይሄ መንግስት ነኝ ብሎ የተቀመጠው አካል ለምን ስራውን አይሰራም? በአንድ በኩል ይህንን ህዝብ አስተዳድራለሁ ይላል፣ በሌላ በኩል ግን ይህ አይነት ወንጀል በህዝቡ ላይ እየተፈጸመ ነው። ይሄ በጣም አሳዛኝ ድርጊት ነው። በእኛ በኩል እንቃወመዋለን። ይህንን በኦሮሞ ነጻነት ሰራዊት ላይ ለማሳበብ የሚደረገው ጥረት ግን ሊቆም ይገባል። ከፌዴራል መንግሥትና ከኦሮሚያ ክልል ባለስልጣናት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም።

የኢትዮጵያ ሰብአዊ መብት ኮሚሽን ስለ እገታው መረጃ እንዳለውና በባለሙያዎቹ በኩል በማጣራት ላይ እንደሆነ አመልክተዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁ የእሮብ ምሽት ሰኔ 15 2015 ዓ ም የ

መሰናዷችንን ነው። የትንታኔው መጽሔት ይቀጥላል። የዕለቱን አብይ ዘገባ ፈጽመናል።

በኪረሙ ወረዳ ስምንት አርሶ አደሮች በታጣቂዎች እንደተገደሉ የአካባቢው የኮሚኒኬሽን ጽሕፈት ቤት አስታወቀ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ባለፈው ሳምንት ውስጥ ስምንት አርሶ አደሮች በታጣቂዎች እንደተገደሉ የወረዳው የኮሚኒኬሽን ጽሕፈት ቤት ኃላፊ ጅሬኛ ሄርጳ ለአሜሪካ ድምፅ አስታውቀዋል።

የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊና የተጎጂ ቤተሰብ አባላት እንደሆኑ የገለጹ አንዳንድ የአካባቢው ነዋሪዎች ጥቃቱ የተፈጸመው ጽንፈኛ ሲሉ በጠሯቸው በአማራ ታጣቂዎች እንደሆነ አስታውቀዋል። የአማራ ሕዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዚህ በዋሽንግተን ዲሲ ያደረጉት ኡመር ሽፋው ኪረሙ ላይ ጥቃት እየደረሰበት ያለው የአማራ ተወላጅ ነው ሲሉ ተናግረዋል። ኢትዮጵያ የሰብአዊ መብት ጉባኤ ኢሰመጉ

በጉዳይ ላይ ክትትል እያደረግኩ ነው ሲል አስታውቋል። ናክሩ መልካ ዘገባለሁ።

በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ዋስት ቀበሌ ነዋሪ እንደሆኑ በስልክ የገለጹ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ግለሰብ ባለፈው ሳምንት ሰኔ 8 ቀን 2015 ዓ ም የአማራ ጽንፈኞች ሲሉ የጠሯቸው ታጣቂዎች ከገደሏቸው ንጹሃን ዜጎች መካከል አማቻቸው እንደሚገኙበት ለአሜሪካ ድምፅ በስልክ ተናግረዋል። አማቼን የተጎዳብኝ በየነ በክሬ ጉዳይ ይባላሉ።

በእርሻ ላይ እያለን እነዚህ ሰዎች ማለትም በባጊን ቀበሌ የተወለዱና እነርሱን ተገን ያደረጉ ከአማራ ክልል የመጡ በርካታ ቁጥር ያላቸው የአማራ ጽንፈኞች ወደ ቀበሌው በማምራት በከፈቱ ተኩስ አማቸን ጨምሮ ዘጠኝ ሰዎችን ሲገድሉብን፣ አስራ አራት ሰዎችን ደግሞ አቆሰሉብን። ሌላው የአካባቢው ነዋሪ ባለፈው ሳምንት ሐሙስ ማለዳ

በረት ሲጠብቁ አድረው ወደ ቤታቸው በመመለስ ላይ ያሉ አማርኛ ይናገራሉ ግን ማንነታቸውን አላውቅም ሲሉ የገለጿቸው ታጣቂዎች ተኩሰው እንዳቆሰሏቸውና በህይወት ተርፈው በኪዳ ሕክምና ላይ እንደሆኑ በስልክ ገልጸዋል። ሐሙስ እለት ከሌሊቱ አስራ አንድ ሰዓት ከምሳ መጣው ነው ጥቃቱን የጀመሩት። በረት ስጠብቅ አድሬ ዝናብ ስለዘነበብኝ ወደ ቤቴ በመመለስ ላይ ነበርኩ። ቋንቋቸው አማርኛ ሲሆን ፋኖ ይሁኑ ሌላ ምንነታቸውን አላጣራሁም።

ብዛታቸው ግን ይህ ነው የሚባል አይደለም። ስናይፐር ብሬንና ክላሽ ይዘዋል። እኔን በብሬን ነው አንገቴን የመቱኝ። ተመትቼ ስወድቅ ልክ እንደ ሞተ ያልሆኘ ተዘርግቼ ተኛው። ሞቷል ብለው አለልቶ ወደ ተባለ ወዝ ወርረውኝ የእጅ ስልኬን ወስደውብኝ ሄዱ። ወደ ዘጠኝ ሰዓት ገደማ የአካባቢው ሰዎች ደርሰውልኝ ከጭቃ ውስጥ በወሳንሳ ተሸክመው ወደ ጊዳ ወስደውኝ አሁን በሕክምና እየተረዳው እገኛለሁ። በአካባቢው የሚኖሩ የአማራ ተወላጆች ራሳቸውን ከሸማቂዎች ጥቃት ሲከላከሉ ጽንፈኛ እንደሚባሉ ከዚህ ቀደም ሲገልጹ ቆይተዋል። በአካባቢው ሸኒ ሲሉ በጠሩትና

ጥቃቱን በተደጋጋሚ በሚያስተባብለው ታጣቂ ቡድን ለበርካታ ጊዜ ጥቃት እንደሚደርስባቸው የተናገሩት ተወላጆቹ ይህን ጥቃት ለመከላከል ራሳቸውን ሲያደራጁም ፋኖ የሚል ስያሜ እንደሚሰጣቸው ተናግረዋል። ይሁንና ባለፈው ሳምንት በኪረሙ ተፈጽሟል ስለተባለው ጥቃት በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዋሽንግተን

ዲስ ያደረጉት አቶ ኡመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ባለፈው ሳምንት ለአሜሪካ ድምፅ ገልጸው ነበር። አሁን በኪረሙ ተፈጸመ ስለተባለው ጥቃት ጠይቀናቸው ይሄ ፊክሽን ነው፣ ሐሰት ነው። ሲጀመር ፋኖ የለም በዛ አካባቢ። ፋኖ ያለው አማራ ክልል ውስጥ ነው። አማራ ክልል ውስጥ ወራሪውን የአብይ ኃይል

እየተፋለመ ያለበት ሁኔታ አለ እና እኛ ደግሞ እንደ ድርጅት የምናደርገው ከአሁን ቀደም እንዳልኩት ሕዝቡን ማንቃት እና ራሱን እንዲከላከል ማድረግ ነው እና ይሄ በፍጹም ሀሰት የሆነ የሆነ ተብሎ ለማሳሳት የተቀረውን ዓለም ለማሳሳት የተሰጠ የውሸት መረጃ ነው። ኪራሙ ብዙ አማራዎች የተገደሉበት ቦታ ነው።

ብዙ አማራዎች ኪራሙ መሬቱ የአማራ ደም የጠጣ መሬት ነው። ያንን ደግሞ ያደረጉ በአብይ አህመድ የሚደገፈው ሸኔ የሚባለው ነው ይባላል። እንደዚሁም ደግሞ በግልጽ የኦሮሚያ ክልል ልዩ ኃይል ጭምር ነው።

በዚህ ጉዳይ የተጠየቁት የኪረም ወረዳ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ጅረኛ ይርጳ ሰኔ 8 2015 ዓ ም የአማራ ጽንፈኞች ሲሉ የገለጿቸው ታጣቂዎች በኪረም ወረዳ ዋስት ቀበሌ ውስጥ ስምንት ንጹሐን ሰዎችን ሲገሉ አስራ ሶስቱን አቁስለዋል ሲሉ ለአሜሪካ ድምፅ ተናግረዋል። ጥቃቱ የተፈጸመበት ቦታ ኪረም ወረዳ ዋስት ቀበሌ ይባላል። በአማራ ጽንፈኞች የስምንት ሰዎች ህይወት አልፏል።

አርሶ አደሮችና ሰላማዊ ሰዎች ናቸው።

በቤታቸው ውስጥ በእርሻ ላይ እና ከብቶቻቸውን በመጠበቅ ላይ ያሉ እነዚህ ጽንፈኞች ሰኔ 8 2015 ዓ ም ከሌሊቱ በ12 ሰዓት በወረራ መልክ ወደዚህ ቀበሌ በመምጣት ስምንት ሰዎችን ሲገድሉ ከ13 ሰዎች በላይ ደግሞ አቁስለዋል። ይኸው ቡድን በዚህ ሁለት ጤና ጣቢያ ትምህርት ቤቶችንም ሰባብሮ የህዝቡን ቤት አቃጥሎ 1100 የሚደርሱ ከብቶችን ነድቶ ነው የሄደው። ታጣቂዎቹ በርካታ የወረዳው ቀበሌዎች ውስጥ ካምፕ መስርተው እንደሚገኙ የጠቀሱት ኃላፊው ከ2014 ዓ ም ጀምሮ በፈጸሙት ጥቃት ከ52ሺ በላይ ሰዎች መፈናቀላቸው

እና ድጋፍ እንደሚያስፈልጋቸው ጨምረው ገልጸዋል። ዛሬኔ ሲንታለይ አማራ ኩኒ ናኖ አማራ ሚሊቃኒ ደሞች እነዚህ የአማራ ጽንፈኞች ከአማራ ክልል አምልጠው በአባይ በረሃ አቋርጠው ይመጣሉ። መርገጅረኛ፣ ጨፌ ጉዲና፣ ሀሮ ከተማና ባጊን በሚባሉ ቀበሌዎች በቋሚነት የጦር ካምፕ መስረተው ሲኖሩባቸው ነበር። የስድስት ቀበሌዎች ህዝብ ከቀዬው አፈናቅለዋል። መፈናቀሉ የጀመረው ህዳር 30 2014 ሲሆን

52822 ሰዎች በኪረሙ ጊዳያና ና ቆቆፌ ከተሞች ተፈናቅለው ሲኖሩ፣ ሌሎች ግን በየዘመዱ ቤት ተጠግተውና ተበታትነው ይገኛሉ። መንግሥት በታጣቂዎቹ ላይ እርምጃ ለመውሰድ መቸገሩን ያስረዳሉ። ሞቱማን ናኖ ሰነቲ ቃሞሌ ነገኛ ቦባሴ

ኦፕሬሽንን ያገኛ መንግስት በአካባቢው የጸጥታ ኃይሎችን አሰማርቶ የጸጥታ ኦፕሬሽን እያካሄደ ይገኛል። የኦፕሬሽኑን ውጤት በኋላ የምንገልጽ ሲሆን ይህ ቡድን አንዳንድ አስቸጋሪና የጸጥታ ኃይሉ ሲመጣበት ወደ አማራ ክልል ይሻገራል። እርምጃ ለመውሰድም በጣም አስቸጋሪ ቡድን ነው። አማራ ክልል ውስጥም ተጽዕኖ ሲበረታበት ወደ ኦሮሚያ በመሸሽ እንዲህ አይነት ጥቃት ይፈጽማል። ለጥፋት ራሱን ያዘጋጀ ቡድን ስለሆነ መንግስት በሄደ ተከታትሎ ለወደፊቱ እርምጃ የሚወስድ ይሆናል ማለት ነው። የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ ምክትል ዳይሬክተር አቶ ተስፋዬ ገመቹ በምዕራብ ኦሮሚያ በኪረሙ ወረዳ በንጹሀን ሰዎች ላይ

ደረሰ ስለተባለው ጥቃት በሌሎችም የክልሉ አካባቢዎች በታጠቁ ኃይሎች ስለተፈጸሙ ጥቃቶች ባለሙያዎቹ ክትትል እያደረጉ እንደሆኑ ገልጸው በቅርቡ በዚህ ጉዳይ ኢሰመጉ መግለጫ ሊሰጥ እንደሚችል አመልክተዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ

በትላንትና ዕለት በሶማሌ ክልል ቀብሪ ዳሃር ከተማ አንድ የመከላከያ ሰራዊት አባል ድንገት በከፈተው ተኩስ አራት ሰዎችን ገድሎ ሶስት ሰዎችን ማቅሰሉን የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አስታውቋል። በተኩሱ የተገደሉት ሶስቱ ግለሰቦችም አባላቶቼ ናቸው ያለው ኦብነግ የፌዴራልና የክልሉ መንግስት ድርጊቱን በፍጥነት አጣርተው እርምጃ እንዲወስዱም

ጠይቋል። ባለፉት ስድስት ወራት ወደ ክልሉ በተመለሱ አንዳንድ የመከላከያ ሰራዊት አባላት ልዩ ልዩ ጥቃቶች እየተፈጸሙ እንደሆነ ያወሳው ግንባሩ የሰራዊቱ ካምፖች ከከተሞች እንዲልቁና የመከላከያ አባላትም ትጥቅ ይዘው ወደ ከተማዋ ከመግባት እንዲከለከሉም

ጠይቋል። የክልሉ ኮሚኒኬሽን ቢሮ በበኩሉ ድርጊቱን የፈጸመው ወታደር ከካምፕ አምልጦ የጠፋና ለሶስት ቀናት ያክል ክትትል ሲደረግበት የቆየ መሆኑን ገልጾ ቀድሞ ተኩሶ የመታውም ተከታትለው የደረሱበትን የቀብሪ ዳሀር ነዋሪና የከተማዋን አመራር አባል ነው ሲል አስታውቋል። ግድያውን የፈጸመው ወታደር ተጨማሪ ጉዳት ከማድረሱ በፊት በመከላከያ ሰራዊት አባላት እርምጃ እንደተወሰደበትም ለከተማዋ ነዋሪዎች ተገልጿል ብሏል። አዲስ ቸኮል ተጨማሪ ዘገባ አለው።

የመከላከያ ሰራዊት አባሉ በቀብሪ ዳህር ከተማ 08 ቀበሌ ድንገት በከፈተው ተኩስ ሶስት የኡጋዴን ነጻ አውጪ ግንባር አባላት እና አንድ ብልጽግና አመራር መገደላቸውን እንዲሁም ሌሎች ሶስት ሰዎች መቁሰላቸውን ግንባሩ በትዊተር ገጹ በወጣው መግለጫ አስታውቋል። የወበነ ቃል አቀባይ አቶ አብዱል ቃድር ሐሰን ኤርሞጌ ባለፉት ስድስት ወራት በሰሜን ኢትዮጵያ ጦርነት ወቅት አካባቢውን ለቆ የነበረው የመከላከያ ሰራዊት ወደ ሶማሌ ክልል ከተመለሰ በኋላ ይህ መሰል ጥቃት በልዩ ልዩ ከተሞች እየተሰማ እንደሆነ አውስተዋል።

ከአንድ ወር ከ15 ቀን በፊትም ሌላ ጥቃት ነበር። ግድያ ሳይሆን ድብደባ ተፈጽሞ ነበር። በደጋሀቡር አስገድዶ መድፈር ወንጀልም ተፈጽሞ ነበር። በጎዴ ከተማም መጠጥ ቤት ውስጥ አንድ የጎዴ ነዋሪን ተኩሰው አቁስለውታል። የፓርላማ አባል ጅግጅጋ የአየር ማረፊያ ላይ መገደሏንም ታስታውሳላችሁ። ህዝቡ ይሄ ሁሉ ለምን እያለ ነው። የሶማሌ ህዝብ የመገለል ስሜት እየተሰማው ነው።

ይሄ ሁሉ እየተፈጸመ የፌዴራል የጸጥታ ኃይሎች ይቅርታ እንኳ አይጠይቁም። በዚህ ህዝቡ በጣም አዝኗል። ይህም መሰሉ ጥቃት እየተባባሰ ነው ያለው። ኦብነክ ቀደም ሲልም በጅጅጋ ከተማ በሶማሌ ክልል ምክር ቤት አባሏ ላይ በአንድ የፌዴራል ፖሊስ ባልደረባ ተፈጽሞ የነበረው ግድያ ጭምር አፋጣኝና ሁሉን አቀፍ ምርመራ እንደሚያስፈልግ አመልክተዋል። የክልሉ መስተዳደር እና የፌዴራል መንግስትም ይህም በአፋጣኝ እንዲያስፈጽሙ ጠይቋል። ስለ ጉዳዩ መረጃ የሰጡን የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሺድ

በቀብሪ ዳር ከተማ ግድያውን የፈጸመ ወታደር ከሶስት ቀናት በፊት ከመከላከያ ካምፕ ያመለጠ እና ክትትል እየተደረገበት የነበረ የመከላከያ ሰራዊት አባል ነው ይላሉ። ከሚሊተሪ ካምፕ ያመለጠ አንድ መከላከያ አባል መከላከያን ኪዶ ተደብቆ ነበር። ለሶስት ቀናት ሲፈለግ ነበር። መከላከያ ስራዊት ያለው አመራርም ሪፖርት በማድረግ ህዝብም ሪፖርት በማድረግ ሰውየው ለሶስት ቀናት እየተፈለገ ነበር።

እሱ ግን አንድ ቦታ ካምፕ አንድ ቦታ ተሸክሽጎ ነበር። ለሶስት ቀናት የተደብቀው ትናንትና ጠዋት ከካምፕ አቅጣጫ ነው ወደ ከተማ የገባው። ያው ሰውየው ሲታይ ኢንፎርሜሽንም ስለነበረ ህዝቡ ለሚመለከታቸው አካላት ፀጥታ ከመዋቅር ጥቁማ ሰጥቶ ነበር።

ፀጥታ መዋቅር አካባቢው ሳይደርሱ አንድ የቀበሌ አመራር ነው በሱ ቀበሌ የታየ ስለነበር ጥቆመው እየደረሰው እና የቀበሌ መዋቅሩ ቦታው ላይ ሲደርስ የጠቆመው አካል ጋር ሆኖ ያው ሰውዬው እነሱን ገደላቸው። ይዛው ያው ስላዩት ማምለጥን ፈልገው ስለነበር ታየሁኝ፣ ያው እያመለጥኩኝ ነበር፣ እነዚህ ነው የጠቆሙኝ በማለት እነሱን ገደላቸው።

ከዛ በኋላ ይዛው ምሽግ በመያዝ ወደ ሱ የሚጠጋው ሰው ሁላ ሲገል ነበር። ግድያው መከላከያን በካዳ አንድ ግለሰብ የተፈጸመ እንጂ በሰራዊት ደረጃ የተፈጸመ አይደለም ብለዋል አቶ አብዱልቃድር። በአጋጣሚ የሚከሰቱ መሆን የሌለበት እንደሆነ እናምናለን። እንደ መንግስት፣ ሚሊተሪ ህዝብን፣ አገርን የሚጠብቅ የምናከብረው ተቋም ነው

በመከላከያ እንደዚህ አይነት ነገሮች ሲፈጠሩ ለመጀመሪያ ጊዜ ነው። እንደዛም፣ በፌዴራል ፖሊስም ባለፈው የተፈጠረው ጉዳይ ያው ክስተት ነበር። ክስተቶቹን ካገናኘን ምናልባት እንደ ኔግሊጀንሲ ህዝቡ ዝም ብሎ ይገደላል የሚል ተቋሚ ፓርቲዎች ሊያስተያዩ ይችላሉ። ግን እንደ መንግስት አቋም ምንድን ነው? ይሄ በብልጽግና ወይ በኦብነግ የተወሰደ እርምጃ ሳይሆን በአጋጣሚ አንድ ካህዲ ሚሊተሪም የካደ ወይ መከላከያ የካደ አንድ

የመከላከያ አባል የነበረ ግለሰብ ነው ይህን ያደረገው፣ በመከላከያ የተደረገ አይደለም። የኦብነግ ቃል አቀባይ አቶ አብዱልቃድር ሀሰን ሂርሞጌ በበኩላቸው የሶማሌ ክልል ሕዝብ በዘመነ ኢህአዴግ በርካታ ጅምላ ጭፍጨፋዎች እንደተፈጸሙበት አስታውሰው ዛሬም የመከላከያ ሰራዊቱን እንደ ጠላቱ እንዲያይ ከሚያደርጉ አካሄዶች መቆጠብ ተገቢ ነው ሲሉ ያስጠነቅቃሉ። ተመሳሳይ ጥቃቶች ዳግም እንዳይፈጸሙም እርምጃዎች መወሰድ አለባቸው ባይ ናቸው።

ከ1948 ዓ ም ጀምሮ በጎዴ ቀብሬዳር ዳር ጅጅጋና ሌሎችም አካባቢዎች የተቋቋሙ የመከላከያ ካምፖች ከከተሞች ርቀው ድንበር አካባቢ መቋቋም እንደሚገባቸውም አመልክተዋል። የመከላከያ ሰራዊት አባላቱም በከተሞች ውስጥ የጦር መሳሪያ ይዘው እንዲንቀሳቀሱ ሊፈቀድላቸው አይገባም ይላሉ።

በዛሬ ሁለት የመከላከያ ሰራዊት አመራሮችና የሶማሌ ክልል አመራሮች የቀብሪ ዳር ከተማ ነዋሪዎችን ሰብስበው ስለ ጉዳዩ እንዳወያዩቸው የክልሉ የኮሚኒኬሽንስ ጉዳዮች ቢሮ ኃላፊው አቶ አብዱልቃድር ረሺድ ለአሜሪካ ድምጽ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ

በመከታተል ላይ የምትገኙት በ19 በ22 በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል የሚተላለፍላት 57 ዲግሪ ውስጥ የሚተላለፍላችሁን የአሜሪካ ድምጽ የአማርኛ መሰናዶ ሆኖ አብራችሁን ታመሹ ዘንድ እንጋብዛለን።

የምሽቱ መሰናዳችንን የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን። የመጀመሪያው ዘገባችን ዴሞክራሲ በተግባር ነው። የአፍሪካ መሪዎች ሩሲያና ዩክሬንን ለማሸማገል ያደረጉት ያልሰመረ

ዲፕሎማሲያዊ ጥረት ይሰኛል። የምሽቱ ዴሞክራሲ በተግባር በምስራቅ አውሮፓ ውስጥ እየተካሄደ ያለውን ግጭት የማስቆም ውጥን ይዘው ሩሲያና ወደ ዩክሬን ያቀናው ዲፕሎማሲ ተልዕኮን በተመለከተ አፍሪካውያን የተለያዩ

አስተሳሰቦችንና ሀሳቦችን እያንጸባረቁ ይገኛሉ። አንዳንድ ተንታኞች ግን የመሪዎቹን ጥረት ልምድና አስተዋይነት ያነሱ አድርገው ያዩታል። ዳረን ቴለር ከጆሃንስበርግ ለአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል ወታደሮቻቸው አገራቸውን ለቀው ከመውጣታቸው አስቀድሞ ከሩሲያ ጋር ምንም አይነት ድርድር እንደማያደርጉ በመግለጽ ነው

የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የአፍሪካውያኑ ልዑካን የውይይት ሐሳብ ውድቅ ያደረጉት ከአንድ ቀን በኋላም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለዩክሬን ድንበሮች ሉዓላዊነት እውቅና በመስጠቱ እቅዱን እየተሳሳተ በሚል መግለጽ መረጡ። በግልጽ እንደሚታየው ተልእኮው በአያያዙ የተነሳ ለውድቀት መዳረጉ አይቀሬ ነው።

የአፍሪካ መሪዎች ወደ ሩሲያና ዩክሬን ከማቅናታቸው አስቀድሞ የግጭት አፍታ ታዋቂው ዶክተር ኪንስክሌ ማኩቤላ የመሪዎቹን እቅድ በጣም የተጣደፈ ነው ሲሉ ነበር ያስጠነቀቁት። የቴክኒክ እውቀቱ ባላቸው እና በግጭቱ ዙሪያ ስላሉ ጉዳዮች በሚረዱ ሰዎች መሰራት ያለበት የቅድመ ድርድር ስራ ሳይሰራ

ቁጥራቸው የበዙ አገር መሪዎች ድርድርና የሰላም ተልዕኮ በሚጀምሩበት ወቅት ችግር መግጠሙ የግድ ነው። ሞስኮ ሲደርሱ ሩሲያውያኑ የልኡካን ቡድኑ ይዞት የመጣውን ሀሳብ እንደማይቀበሉ ወስነው ነበር። እንደ አውሮፓውያን የዘመን አቆጣጠር በየካቲት 2022 ዓ ም ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ከሁለቱም በኩል በብዙ ሺዎች የሚቆጠሩ ሰዎች ለሕልፈትና ለአካል ጉዳት ተዳርገዋል።

ሁኔታው ሁለቱም አገሮች ለውጭ ገበያ የሚያቀርቡትን የእህል ምርት እንደ ወትሮ መልአክ አስቸጋሪ በማድረጉ የእህልና የማዳበሪያ ዋጋ በዓለም ዙሪያ በእጅጉ እንዲንር ምክንያት ሆኗል። ይህም የዋጋ ንረት ታዲያ በተለይ አፍሪቃን ነው ክፉኛ የጎዳው። ይህ በእንዲህ እንዳለም እንደ ግጭት ጉዳዮች አዋቂው ማኩቤላ እይታ ዩክሬናውያኑ የግብፅ፣ የኮሞሮስ፣ የኮንጎ ሪፐብሊክ፣ የሴኔጋል፣ የደቡብ አፍሪቃ፣ የኡጋንዳ እና የዛምቢያውን መሪዎች

በአክብሮት ነው የተቀበሉት። የዩክሬኑ መሪ በመጨረሻው በመሪዎቹ የቀረበውን ፍኖተ ካርታ ባይቀበሉም ሐሳባቸውን ግን በጥሞና ማዳመጣቸውን ማኩቤላ ይናገራሉ። በንጽጽር ሲታይም ይላሉ ተንታኙ በንጽጽር ሲታይም ፑቲን ስለ ሩሲያ ታሪክ ሲያስተምሯቸውና የመሪዎቹን ንግግር በትዕቢት ሲያቋርጡ ነው የታዩት። ማኩቤላ አክለውም

አፍሪቃውያኑ መሪዎች ሩሲያ የዩክሬንን ድንበር ሉዓላዊነት ማክበር አለባት የሚለውን በእቅዳቸው ማካተታቸው የሚያዋጣ አቀራረብ አይደለም ብለው ያስባሉ። ሞስኮ ከራሷ ባዋሃደቻቸው የዩክሬን ግዛቶች ያለውን ሕዝብ ፑቲን ሩሲያዊ ነው ማለታቸው ብዙም እንዳላስገረማቸውም ማኩቤላ ጠቁመዋል።

እንደ እኔ አስተያየት አስፈላጊውን ዝግጅት በተመለከተ የአፍሪቃ አገራት መሪዎች ጨርሶ አልተዘጋጁም ነበር። በተባበሩት መንግሥታት በራሱ ስለተጀመሩና እውቅናም ስለተሰጣቸው ኮሶቮ ከሰርቢያ ስትገነጠል የተፈጠሩ ሁኔታዎች በመኖራቸው እነዚያን ጉዳዮች ማንሳት አልነበረባቸውም።

ስለዚህ ወደ የት እንደሚወስዳቸው አጥርተው ባላወቁት መንገድ በመጓዝ ላይ ነበሩ። ለነዚህ ተለዋዋጭ ጉዳዮች የሚያዘጋጁ ጉዳዩን የሚመለከቱ አንዳንድ ሐሳቦች እንዴት መቀረጽ እና እንዴት መቅረብ እንዳለባቸው የሚያውቁ በርከት ያሉ ባለሙያዎች ሊኖረዋቸው ይገባ ነበር። የቀድሞ የደቡብ አፍሪቃ ፕሬዚዳንት ታቦ ምንቤኪ በበኩላቸው ትናንት ጆሃንስበርግ ላይ ለጋዜጠኞች በሰጡት መግለጫ የአፍሪካውያኑን ተልዕኮ ታላቅ ውጥን ሲሉን የገለጹት

እንደወደቀ አድርጎ ለማየትም ጊዜው ገና አልደረሰም ባይ ናቸው። ወደ ሞስኮና ኪየቭ የተጓዘው የአፍሪቃ መሪዎች ልዑክ የመጀመሪያ ሥራው ማዳመጥ እንደሚሆን አመልክተዋል። እኔ እንደማስበው ጉዳዩን በቅጡ ለመረዳት የሩሲያ ፌዴሬሽንም ሆነ ዩክሬን በየበኩላቸው የሚሉትን መረዳት መቻል በጣም አስፈላጊ ነው።

እንደዚያ ሲሆን ብቻ ነው ጦርነቱ እንዲያበቃ ምን መደረግ አለበት የሚለውን አስመልክቶ እኛ እንደ አፍሪካውያን የምናስበውን ማብራራት የሚችሉት። ሆኖም እንደ ሌሎች በርካታ ተንታኞች ሁሉ ማኩቤላ በጦርነቱ የተጠመዱት ሁለቱም ወገኖች በቁም ነገር ባልወሰዷቸው የአፍሪቃ መሪዎች የሚታቀድና ወደፊት ሊያራምድ የሚችል መንገድ ገና አለ ብለው አያስቡም።

ዝግጅታችን ይቀጥላል። ቀጣዩ ዘገባ ደግሞ ሴቶችና ቤተሰብ ነው።

ረዥም ጊዜ በዘለቀውና ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መጋለጣቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ተፈናቃዮቹ ከመጠለያው ባሻገር ሲሰጣቸው የነበረው የምግብ ድጋፍ ከተቋረጠ ሁለት ወራት እንዳለፈውም ይናገራሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ አቶ በድሉ ውብሸት ከተማዋ ከአቅሟ በላይ ተፈናቃይ መያዟ በራሱ በተፈናቃዩና በከተማዋ ላይ ተጽዕኖ እንዳስከተለ በመጥቀ

የበጎ አድራጊ አካላትን ድጋፍ ጠይቀዋል በአማራ ክልል የአደጋ መከላከልና የምግብ ዋስትና ቅድመ ማስጠንቀቂያና እንዲሁም ምላሽ ዳይሬክተሮች ዳይሬክተር አቶ ብርሃኑ ዘውዱ በበኩላቸው በክልሉ ከ ስድስት መቶ ስልሳ ሺህ በላይ ተፈናቃይ መኖሩን ጠቁመው ሰብአዊ ድጋፍ አድራጊዎች ለሰሜኑ ጦርነት ተጎጂዎች የለገሱትን ያህል ሰብአዊ ድጋፍ ለተፈናቃዮቹ እያደረጉ አይደለም ሲሉም ገልጸዋል በዚህ ዙሪያ መስፍን አድራጌ ዘገባ አለው

አዛውንቷ መዲና ታደሰ እድሜያቸውን በትክክል ባያውቁትም ሰባ ዓመት ይሆነኛል ይላሉ። ከኦሮሚያ ክልል ምስራቅ ወለጋ አኖ አካባቢ ተፈናቅለው ደብረ ብርሃን በሚገኘው ቻይና መጠለያ ካምፕ ውስጥ መኖር ከጀመሩ ሁለት ወር ሆኗቸዋል። ባለቤታቸውን ጨምሮ ሌሎች የቤተሰባቸው አባላት አሁንም በዚያው በኦሮሚያ ክልል ወለጋ እንደሚኖሩ የተናገሩት ወይዘሮ መዲና ወደ ደብረ ብርሃን የመጡበትን ምክንያት ሲያስረዱ ወንድሞቻችን፣ እህቶቻችን ታረዱብን

ወንድሞቻችን እህቶቻችን ተውስታችን፣ መጀመሪያ ንብረታችን ተዘረፈ። ንብረታችንን፣ ትዘርፉት፣ ሩሃችንን ይዘሙት፣ የከተማ ትንገባ፣ ከተማ ደሞ ገቡና ጨፈጨፉን። አሁን በመጨረሻ ትግስት ሆነን እንግዲህ ወንድሜን ጥዬ እህቴን ጥዬ እየተባባልን ትንጠባበቅ፣ አሙስ በሱቢህ ላይ ተጀመረ እስከ አምስት ሰዓት ሰዓት ምንድነው ሰማንያ ሰማንያ ሰው ፈጁ። ይሄው ሸኔ ገባ፣ ተጨፈጨፈ፣ ያማራ ቤት የት ነው እየተባለ

የአማራም ቤት ምሩን እየተባለ እየተጨፈጨፈ በር እየተሰበረ ታንድ ቤት አምስት፣ አንድ ቤት ስድስት አለቀ። በዛው እንግዲህ ተበናጓጉድን አሙስ ጅማት አሙስ ሞቱ ጅማት ቀብረን ቅዳሜ እሑድ ወጣን መጣን እና በዛ ደሞ ነፍሲቱ እንግዲህ እሳት ቢፈጃት ወደ ልጇ ጣለች ተብሏል። ለሩሃችን ደሞ እንግዲህ የቀበርነውን ቀብረን በዱር ይወደቀው ወርቆ ሸሽተን መጣን። ባለቤት እዛው ነው። አሁን አንጋፋ ልጅም እዛው ነው።

እዛው ወለጋ ቤታችንን። እስቲ እንደው ቤታችንን ሁኔታ እናንተ ውጡልን፣ ያ ሰማንያ ሰው ቲሞት እናንተ ውጡልን። እኛ እስቲ ደሞ እስቲ በትዕግስት እስቲ ደሞ እንጠብቀውና እስቲ ቤታችንን እስቲ እንደው ደሞ የከተማ ቤታችንን የገጠሩ የለም፣ እንጨቱም ቆርቆሮውም ተነቅሎ ሄዷል። የለም

የገጠሩ ቤታችን አሁን የከተማ ቤት ደግሞ ጥቂት እንግዲህ ሻል እንደ በትግስት እንጠብቀው ብሎ አሁን ወንድሜ ማለት ባለቤቴ ማለት ልጅ ማንጋፋ ልጅ አለ። ከኦሮሚያ ክልል ልዩ ልዩ ዞኖችና ወረዳዎች የመጡት ተፈናቃዮች እነርሱ ኦነግ ሸኒ ሲሉ የሚጠሩትን የኦሮሞ ነጻነት ሰራዊት ለግድያው፣ ለአካል ጉዳቱ፣ ለንብረት ዘረፋውና ለመፈናቀሉ ተጠያቂ ያደርጋሉ። መኖሪያቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት

ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማውያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው በተደጋጋሚ አስተባብለዋል። ተፈናቅለው ከመጡበት ጊዜ ጀምሮ የአካባቢው ማህበረሰብ የሚያደርግላቸው የምግብ ድጋፍ ከረሃብ ቢታደጋቸውም ተጨናንቀን እንኖርበታለን ያሉት ድንኳን ከሚጥለው ዝናብ አልተከላከለልንም ብለዋል። ዝናብ ጥሎ እንትን ያለ ጊዜና ፈለቀ ውስጡ ይፈልቅ ጀመረ። ይሄ ክርምት እየመጣ እንዲ ወዲ ልንደርስ ነው

ምን ልንሆን ነው እያልን ነው። ላይ ያለው ሌላ ሁለት አባወራ አለ። አንዱ አንዱ ያለው ላይ ደሞ ሁለት አባወራ ነን። አንዱ ስድስት አንዱ ስድስት በቃ አባወራ የሆነበት ቤት አለ እና መቼም ብለን ደፋ ብለን

በቃ ንፋስ እንዲልታለ ትጎነጎናለኝ እየወደቀችም ነው፣ እየወደቀም ነው አሁን የቤቱ ሁላ ያን እየወደቀ ነው። በቃ እንደው እኔ መሬት አልያዘ መሰለኝ እየወደቀ ነው። እንዴ ምን አሁን ዝና አሁን ዝናብ የጣለለት መጨረሻችን መጨረሻችንም ምንድን ነው፣ እንዴት ነው የምንሆነው?

ከወለጋ አኗ አካባቢ የመጡት ሌላዋ የዕድሜ ባለጸጋ ፋጢማ ሰን ናቸው። የአራት ልጆች እናትና የአራት ልጆች አያት መሆናቸውን የሚናገሩት ወይዘሮ ፋጢማ በአካባቢያቸው በደረሰው የጸጥታ መደፍረስ ሳቢያ ከልጆቻቸውና ከባለቤታቸው ተነጥለው አንድ ልጃቸውን ይዘው ወደ ደብረ ብርሃን ከመጡ ወር እንዳለፋቸው ገልጸዋል።

ያው በጭፍጨፋው ነው የመጣ ነው። ሲጨፋጭፉን መጣን። ብቻዬን ነው የመጣሁት። ሆን ልጄን ይዣለሁኝ፣ አንድ ልጄ ይዣለሁኝ። ባለቤቴ እዛው ቀርቷል።

እርዳታ አጥጋቢ ነገር የለውም። እዛም ደግሞ ይሄ ዝናብ ሲጥል እንደዚህ ሆኖ እንደምናረገው እኔ አላውቅም። እንግዲህ እንደዚህ ብለን መቼም አለን እዛ ድረሳ ከምዕራብ ሸዋ ዞን ዳኖ ወረዳ የመጡት ጌትዬ ደረቤ ተፈናቃዩ የምግብ ድጋፍ ካገኘ ሁለት ወር እንዳለፈው አስታውቀዋል። ዙሪያውን እንትን እያለ እየገባባቸው በቁፋሮ በምን እየተከላከሉ ነው። አሁን ያለ ሁኔታ በጣም ያው አስቸጋሪ ነው። ዝናቡ ችግርም አለ የሚበላም አሁን ላይ በጣም አስቸጋሪ ነገር ነው። መንግስት እስካሁን ስንዴ ከሰጠው ሁለት ወር ጨርሶ ሶስት ወር ውስጥ ነው ያለ

አለው። በወር አስራ አምስት ኪሎ ስንዴና ዘይት ምንም እንድ ነበር። የሚለው ዘይቱም ስንዴውም በወር ቀርቶ በሁለት ወር እንኳን ቢደርስ አሪፍ ነበር። ሁለት ወሩን ጨርሶ ግን አሁን ሶስተኛ ወር ላይ ነው ያለው። ተፈናቃዮቹ እየጣለ ካለው ዝናብ እና ከመጠለያው አለመመቸት ጋር ተያይዞ ለተላላፊ በሽታ እንጋለጣለን የሚል ስጋትም አላቸው። ከተማዋ ከአቅሟ በላይ ተፈናቃዮችን አስተናግዳለች የሚሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ይህም ተፈናቃዩንና አካባቢውን ለውስብስብ ችግር ዳርጓል ብለዋል።

ተፈናቃይ በብዙ መልኩ አንደኛው የእነሱ ህይወት የተረጋጋ ነው ብሎ መውሰድ አይቻልም። በሁለተኛ ደረጃ ደግሞ ከተማው በሚያደርጋቸው የልማት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ አለው። አንደኛ የትኩረት ኤሪያ ወደ ተፈናቃዩ የማድረግ የምንፈልጋቸውን ልማቶች በዛ ፈጥነን ለመስራት የተፈናቃይ ማናጅመንት ሲስተሙ በራሱ ችግር ጊዜ የሚወስድ በመሆኑ

ሁለቱንም አቀላይቶ ለመብራት ለመምራት ነው። ከተማ አስተዳደሩ ባለፉት ዓመት ጥረት እያደረገ ያለው ይህ መሆኑ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም

ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታና ደረጃ ያሉት ማለት ይቻላል። የከተማ አስተዳደሩ ባቄሎ ተብሎ በሚታወቀው አካባቢ ለተፈናቃዮች መጠለያ ግንባታ መጀመሩን ለአሜሪካ ድምጽ ከወራት በፊት ገልጾ ነበር። መጠለያው ግን በከተማዋ ውስጥ ያሉትን ሰላሳ ሺህ ተፈናቃዮች መያዝ እንደማይችል ጠቁሞ መንግስትና በጎ አድራጊዎች የመፍትሄው አካል እንዲሆኑ ጥሪ ማስተላለፉ ይታወሳል። ምክትል ከንቲባ በድሉም ይህንን ያጠናክራሉ። በተለይ ከመጠለያ ጋር ያለው ችግር በጣም

አስከፊ ችግር የምንለው ህጻናቶች በፋብሪካ ውስጥ አሁን ባለው ሁለት ባለሀብቶች ተለምነው በዛ ፋብሪካ ውስጥ ተጠልለው የሚገኙበት ሁኔታዎች ናቸው ያሉት። ከፍተኛ መጨናነቅ፣ በተለይ በዝናብ ወቅት ከፍተኛ ችግር ውስጥ የወደቁበት ሁኔታዎች ናቸው ያሉት። ይህን ከተማ አስተዳደሩ በተለይ የተፈናቃይ ግብረ ኃይልን አስተባብሮ በሚችሉ አቅም ራሱ ማናጅ ለማድረግ የተደረገ ጥረት እንዳለ ቢሆንም

ከሰብአዊነት አኳያ ግን ከፍተኛ ችግሮች አሉ ተብሎ ሊወሰድ የሚችልበት ሁኔታዎች ናቸው ያሉት። አሁንም ከዩኤንኤችሲአር ጋር በመነጋገር የተወሰነ የመጠለያ ካምፕ በጅምር ደረጃ ላይ ጊዜያዊ የሚሆን እየተሰራ ነው፣ ያለ እሱ በቂ ነው ተብሎ ሊወሰድ አይችልም።

በአማራ ክልል አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በተለይ ለጋሽ አካላት በሰሜኑ ጦርነት ሰሞን የነበራቸውን ያህል እንቅስቃሴ አለማድረጋቸው በክልሉ በተለያዩ ቦታዎች የሚገኙ ተፈናቃዮች ለከፋ ሰብዓዊ ጉዳት መዳረጋቸውን አመልክተዋል። በፊት ከነበረው በሰሜኑ ጦርነት ከነበረው ጋር የነበረውን ድጋፍ ወስደንና ለተፈናቃዮች የሚደረገውን ድጋፍ ወስደን

አሁን ስናየው በጣም በዜሮ የሚሰላ አይነት ነገር ነው። እና መደገፍ አለባቸው። ይህኛውም አካባቢ ላይ ተፈናቅሎ ብዙ ኃይል ነው ያለ። በተወሰኑ አካላት ጥረት ብቻ በአማራ ክልል በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች በቂ መጠለያ እና ምግብ ለማቅረብ አዳጋች እንደሆነ ዳይሬክተሩ ያስረዳሉ።

የአካባቢው ማህበረሰብ ማድረግ ካለበት በላይ አድርጓል። የፌዴራል መንግስት ተገቢውን ድጋፍ እያደረገ አይደለም። ከአቅሙ በላይ ስለሆነ ድጋፉ በበቂ መልኩ እየሰጠ አይደለም። ምግቡን ራሱ አልቻለም። ስለዚህ ቢያንስ መጠለያ ይሁን እንደዛ ብንደጋገፍ ክላስተር አለ

የሸልተር ክላስተር የሚባል እና በዛ ውስጥ ሌሎች ኢንተርናሽናል ኮሚኒቲዎች በዚህ ክላስተር ውስጥ ሰፖርት ቢያደርጉ ቢያንስ በክረምቱ ጎርፍ አይሄድባቸው። ሁን ያለው ሲችዌሽን እንደተባለው አስቸጋሪ ነው። ተፈናቅሎ ሰው በውጭ ላይ ተኝቶ ዝናብና ጎርፍ እንዳይሄድበት የሚደረገው ጥረት ይህን ያህል ውጤት ያመጣል የሚል እንትን የለንም እና ዳይሬክተሩ ገለጻ ከ ስድስት መቶ ስልሳ ሺህ የሚልቁ ተፈናቃዮች በአርባ ጊዜያዊ መጠለያ ጣቢያዎች ውስጥ ይኖራሉ በክልሉ ከነዚህም የሚበዙት ከኦሮሚያ ክልል የተፈናቀሉ

የሚቀበሉ መሆናቸውን ጠቁመዋል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ። ቀጣዩ ዘገባ ደግሞ አሜሪካና ሕዝቧን ያስቃኝናል።

ዩናይትድ ስቴትስ ናሽናል ኤርቦርተም የተባለው የዋሽንግተን ዲሲ ጎዳናዎች መካከል ተደብቆ የሚገኝ ግጹፍ የእጽዋት ምርምርና መናፈሾች በብዙዎች እጅግም የማይታወቅ ስፍራ ነው አንድ መቶ ሰማኒያ ሶስት ሄክታር ስፋት ያለው እጅግ ብዛት ያላቸውን አበቦችና የተለያዩ ዛፎችን የያዘው ይኸው ስፍራ ወሳኝ ሳይንሳዊ የሚሆኑ ምርምሮችም ይካሄዱበታል

ዶራ ምኩዋር የእጽዋት ማዕከሉንና መናፈሻው ከዩናይትድ ስቴትስ መንግስት ተልዕኮ አኳያ ያለውን ሚና ቃኝታ ያሰናዳችውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። ዋሽንግተን ዲሲ የሚገኘው ናሽናል አርበሪተም የተባለው የእጽዋት ቤተ መዘክርና መናፈሻ በጸጥታውና በውበቱ እጅግ ማራኪ ስፍራ ነው። የተቋሙ ኃላፊዎች የሆኑ ሳይንቲስቶች

ቅድሚያ ትኩረት የሚሰጡት ተልዕኮ አላቸው። እርሱም ወሳኝ የሆነውን ይህንን የግብርና ዘርፍ እያደገ መሄዱን በማረጋገጥ የዩናይትድ ስቴትስን ኢኮኖሚ ማሳደግ ነው። የእጽዋት መዘክሩ ዋና ስራ አስኪያጅ ሪቻርድ ኦልሰን እንዲህ ሲሉ ያስረዳሉ። የአሜሪካን የችግኝ ኢንዱስትሪ የሚያግዝ ስራ ነው የምንሰራው። ደጅ ማስዋቢያ ተክሎች፣ አበቦች እንዲሁም

መስኮችን ለማልበስ የሚውሉ የተለያዩ የሳር ዝርያዎች አሉ። በዩናይትድ ስቴትስ የእርሻ ሚኒስቴር መረጃ መሠረት ለቤትና ደጃፍ ማሳመሪያ በሚውሉ ተክሎች ንግድ ላይ ከተሰማራው ኢንዱስትሪ 138 ቢሊዮን ዶላር ገቢ ይገኛል። ወሳኝ የንግድ ዘርፍ በመሆኑም እንክብካቤ ያስፈልገዋል ብለዋል። በዋናነት ከፍተኛ የሳይንስ ተቋም ነው።

ሳይንሳዊ ምርምሮች ይካሄዱበታል። የህዝብ መናፈሻም ነው። በተቋሙ ስራ ላይ የተሰማሩት ሳይንቲስቶች ለአበባና ችግኝ ንግድ ኢንዱስትሪው በምርምር የሚያገኟቸውን አዳዲስ የተክሎች ዝርያዎችና የቴክኖሎጂ ውጤቶችን ያቀርባሉ። በእጽዋት መዘክሩ የአበቦች ዘርፍ ዋና ኃላፊ የሆኑት ሳይንቲስት ኬቪን ኮንራድ የዚህን ጥረት ፋይዳ እንደሚከተለው ያስረዳሉ።

why አዳዲስ የእጽዋት አይነቶችን የምናለማው ለምንድን ነው? የአየር ንብረቱ እየተቀየረ ነባሮቹ አካባቢዎች እየተለወጡ ስለሆነ ከፊታችን አስጊ ሁኔታ ተደቅኗል። በመሆኑም አዲሱን ሁኔታ ለመቋቋም የሚችሉ ተክሎችን መፍጠር እጅግ አስፈላጊ ነው።

ለአካባቢው ነባር በሆኑትና ከሌሎች አካባቢዎችም በሆኑ ተክሎች ዙሪያ ምርምር የሚያካሂዱት ሳይንቲስቶች በተቻላቸው መጠን በአሁኑ ወቅት እየተከሰቱ ያሉትን ስጋቶች ለመቋቋም የሚችሉ የአዝርዕት ዘረመሎችን በመሰብሰብ ስራ ላይ መጠመዳቸውን ኬቪን ኮንራድ እንደሚከተለው ያስረዳሉ።

ለምሳሌ ከባድ አደጋዎችን ለመቋቋም የሚያስችል ዘረመል ያላቸው የስንዴ ወይም የወይን አይነቶች አሉ። እጅግ ወሳኝ የሆኑ የግብርና ምርቶች ላይ ሊደርስ የሚችል ከባድ ውድመት ለመከላከል ትልቅ ጠቀሜታ አላቸው። ይህ የእጽዋት መዘክርና መናፈሻ ግቢ በዓለም ዙሪያ

ግዙፍ የእጽዋት ዝርያ አይነቶችን ካሰባሰቡ ዋና ዋና ማዕከሎች አንዱ እንደሆነ ይነገርለታል። የተቋሙን መናፈሻዎች በየአመቱ ከ600 ሺህ የሚበልጡ ሰዎች ይጎበኙታል። ይህ ግን ለምሳሌ ያህል በየአመቱ ናሽናል ሞል ተብሎ የሚጠራውን አያሌ ታሪካዊ መታሰቢያ ሐውልቶች ያካተተ አካባቢ ከሚጎበኘው 25 ሚሊዮን ሕዝብ አንጻር ሲታይ ከቁጥር የሚገባ አይደለም።

የእጽዋት መዘክርና መናፈሻው ካሉት ዋና ዋና መስህቦች መካከል በዩናይትድ ስቴትስ ምክር ቤት ካፒታል ምስራቃዊ በር ላይ የሚገኙት ረጃጅሞቹ አምዶች ይጠቀሳሉ። የብሔራዊ የእጽዋት መዘክሩ ዋና ዳይሬክተር ኦልሰን ታሪካዊ ፋይዳቸውን እንዲህ ሲሉ ነው የሚያስረዱት። እጅግ ታሪካዊ ቦታ ነው። እነዚህ

ከ1820ዎቹ አንስቶ እስከ 1950ዎቹ የአይዘናወር አስተዳደር ዘመን የነበሩ አምዶች ናቸው። ከአንድሩ ጃክሰን አንስቶ እስከ አይዘናወር ድረስ የነበሩ ፕሬዚዳንቶች ቃለ መሃላቸውን የፈጸሙት በእነዚህ አምዶች መሀል ነው። ዩናይትድ ስቴትስ የጃፓኗ ሂሮሺማ ከተማ ላይ የቦምብ ጥቃት ባደረሰችበት ጊዜ ካለአንዳች ጉዳት የተረፈው እና የምዕት ዓመታት ዕድሜ የጠገበው ድንክዬው ጽድ

ሌላው የመዘክሩ አይነተኛ የጎብኚዎች መስህብ መሆኑን የአበቦች ዘርፍ ኃላፊው ሳይንቲስት ኬቪን ኮንራድ አስረድተዋል። ግንብ ተጠግቶ ያደገ ዛፍ ነው። ቦምቡ ሲፈነዳ ግንቡን ዘሎ አልፎ ስለፈነዳ ዛፉ ምንም ሳይሆን ተረፈ። አየሽ፣ የምትተኪው ዛፍ ከትውልድ ወደ ትውልድ እየተላለፈ አብሮ ይዘልቃል። የማኪ ፓይን ዛፍ ለዚህ አይነተኛ ምሳሌ ይሆናል።

ሌሎቹም አሜሪካ አረንጓዴነቷን ጠብቃ ለመቶ ዓመታት ዘልቅ ዘንድ ሳይንቲስቶቹ የሚመራመሩባቸውና ጥበቃ የሚያደርጉላቸው እጽዋት በሙሉ ተመሳሳይ ፋይዳ ያላቸው መሆኑን ሳይንቲስቱ ጨምረው አስረድተዋል።

የተከበራችሁ አድማጭ ተመልካቾቻችን የእሮብ ምሽት ሰኔ 14 2015 ዓ ም መሰናዷችን እዚህ ላይ ተጠናቋል። አስተያየት እንዲሁም ደግሞ ጥያቄ ቢኖራችሁ አትቪ አምሃሪክ የፌስቡክ ገጻችን ላይ በመግባት ኢንቦክስ ልታደርጉልንና እዛ ላይ ልታደርሱን ትችላላችሁ። ያመለጧችሁን መሰናዶዎችና ጥንቅሮች ለመከታተል ደግሞ አምሃሪክ ዶ ቪኒስ ዶ ኮም ላይ በድረ ገጻችን ገብታችሁ ማየት ትችላላችሁ። ሳስተናግዳችሁ ያምሾት ኤደን ገረመው የምሽቱ ዋና አዘጋጅ

ጽዮን ግርማ ፕሮዲሰራችን ድምፅና ምስሉን ስታቀናብርልን ከስቱዲዮ የቆየችው ደግሞ ብርሃን ሀይሉ ናት። የድረገጽና ዌቡን ደግሞ ስታስተናብር የቆየችው አባየው ገበያው፣ እንዲሁም ደግሞ የምስልና ድምጽ ቅንብሩን የቪዲዮን ኤዲቲንጉን የሰሩልን ሲሳ አሸናፊና ግርማ ደገፋ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ